የብሪታንያው የዜና አገልግሎት ቢቢሲ የስርጭት አድማሱን በማስፋት አዲስ ዕቅድ ነድፎ የእንግሊዝ መንግስት እንዲያጸድቅለት ማቅረቡን አሳውቋል። በማስፋፊያው ዕቅድ ላይ በሚዛናዊ የዜና ዘገባ ረገድ የዲሞክራሲ ችግር የሚታይባቸው ናቸው ያላቸውን ጥቂት የዓለም ሀገራት ለመድረስ የሚያስችሉ በልዩ ልዩ ቋንቋዎች የሚሰራጩ ፕሮግራሞች የማዘጋጀት ትልም አለው። ቢቢሲ ስርጭቱን ሊያስፋፋ ከሚፈልግባቸው የዲሞክራሲ ችግር ከሚታይባቸው ሀገሮች መካከል ኢትዮጵያ አንዷ ናት። የተቀሩት ሀገራት ሰሜን ኮሪያ፣ ሩሲያና ኤርትራ መሆናቸውን የቢቢሲ ዜና አስታውቋል። ይህ የቢቢሲ ዜና ብዙ የዜና አገልግሎቱ ተጠቃሚዎችን ያስደሰተ ዜና ነበር። ከዚህ በፊት ኢትዮጵያን የሚመለከት ዜናም ይሁን ሌላ ፕሮግራም አልፎ አልፎም እንኳን ቢሆን የቢቢሲን ትኩረት አግኝቶ ሲዘገብ ደስታን የሚፈጥርላቸው ሰዎች ዜናውን በደስታ ተቀብለውታል። ከዚህ በፊት የአሜሪካ ድምፅና የጀርመን ድምፅ ሬዲዮ በኢትዮጵያ ያለውን የመገናኛ ብዙሃን እጥረት ለመሙላት ምን ያህል እንዳገለግሉ የሚያስታውሱ ሁሉ ይህንንም የቢቢሲን ዕቅድ ትልቅ ግምት የሚሰጡት ትልቅ ዜና ሆኖላቸዋል። እስከዛሬም ድረስ አንጀት የሚያርስ ሚዲያ በሌለባት በኢትዮጵያ ቢቢሲን ከመሰለ ስመጥር ድርጅት የሚተላለፍ ኢትዮጵያ ላይ የሚያተኩር ስርጭት መጀመሩ የሚፈጥረው አዎንታዊ ተጽዕኖ የሚጠበቅ መሆኑ አያስገርምም። ይህ ዜና የፈጠረውን ደስታ ያህል ተጨማሪ ጥያቄ ማስነስቷል። የቢቢሲ ዜና ኢትዮጵያን የሚመለከት ፕሮግራም በዕቅዱ ማካተቱን እንጂ በምን ሁኔታ እንደሚያስፈጽመው አልተገለጸም። ይሁንና ፕሮግራሙ ሲጀምር ኦሮምኛ ቋንቋን የስርጭቱ አካል እንዲያደርግ የሚጠይቅ የፌስቡክ እና የትዊተር ዘመቻ ተካሂዷል። እስካሁን ድረስ በቀጠለው በድረገጽ የድጋፍ ፊርማ የማሰባሰብ ዘመቻ ከ27,000 በላይ የሚሆኑ ሰዎች የቢቢሲ ዕቅድ ኦሮምኛን እንዲጨምር በመጠየቅ አቤቱታቸውን አሰምተዋል። በትዊተርም ቢቢሲ አፋን ኦሮሞ በሚል ሃሽታግ አማካኝነት ብዙዎች የኦሮምኛ ቋንቋ የመጨመሩን አስፈላጊነት ሲገልጹ ብለዋል። ቢቢሲ ለኢትዮጵያ የሚያደርገው ስርጭት ገና በቅድ የተያዘ ቢሆንም ይህ ዘመቻ የሚያሳየው ነገር መኖሩን መገመት ቀላል ነው። 500 ሚሊዮን የሚያክል አድማጭ በዓለም ዙሪያ ላለው ለቢቢሲ በኢትዮጵያም አገልግሎቱ ምን ያህል በጉጉት እንደሚጠበቅ ማሳየቱ በራሱ ትልቅ መልእክት ያስተላልፋል። ይህም ሚዛናዊና ሙያዊ ብቃት የታከለበት ሚዲያ በኢትዮጵያ ያለውን ተፈላጊነት ማሳየቱም አይቀርም። ሐሳብን በነፃነት መግለጽና ነፃ ሚዲያ በኢትዮጵያ ያለበት ሁኔታ አሳሳቢ የመሆኑን ያህል በዚሁ በተገደበ የመገናኛ ብዙሐን ነፃነትም ውስጥ እንኳን የኦሮምኛ ቋንቋን የሚጠቀሙ መገናኛ ብዙሐን ውሱንነት የከፋ ነው። በአፍ መፍቻ ቋንቋነት ጥቅም ላይ በመዋል ከሌሎች የኢትዮጵያ ቋንቋዎች ሁሉ የበላይነት ያለው የኦሮምኛ ቋንቋ በጥቅም ላይ የሚውሉባቸው የመገናኛ ብዙሃን ሙሉ በሙሉ በመንግስት ቁጥጥር ስር ያሉት ብቻ ናቸው። የኦሮሞን ሕዝብ ጉዳዮች በአማርኛ ቋንቋ ያቀርቡ የነበሩ ጥቂት የግል ጋዜጦች የነበሩበት ዘመን የነፃ ሚዲያውን ጠራርጎ ባጠፋው የመንግስት ተጽዕኖ ምክንያት ታሪክ ከሆነ ቆይቷል። በመንግስት የሚሰራጩት የኦሮምኛ ቋንቋ ሚዲያዎች በሌሎች ቋንቋዎች እንደሚሰራጩት ሁሉ የመንግስት ፕሮፓጋንዳ መገልገያዎች ናቸው። በቅርቡ ከውጭ አገር መሰራጨት የጀመረው የኦሮሚያ ሚዲያ ኔትወርክ ቴሌቪዥን ይህን ሁኔታ በመቀየር በኩል የተሳካ አንድ እርምጃ ተደርጎ የሚቆጠር ነው። እንዲህ ገና ብዙ ሊሰራበት በሚገባው የኦሮምኛ ሚዲያ እጥረት ውስጥ ቢቢሲ በሚጀምረው ኢትዮጵያን ኢላማው በሚያደርግ እቅድ ውስጥ የኦሮምኛ ቋንቋ ፕሮግራም መካተቱ አስፈላጊነት አጠያቂ አይደለም። ይህ በማህበራዊ ሚዲያና በድረገጽ የተደረገው ዘመቻ የሚያመጣው ተጽዕኖ ምንም ይሁን ምን በሚሊዮን ለሚቆጠሩ ኦሮምኛ ተናጋሪዎች ተጨማሪ መገናኛ ብዙሃን እንደሚያስፈልጋቸው ያሳየ ወሳኝ መልእክት ማስተላለፉ በራሱ አንዱ የዘመቻው ስኬት ነው። የቢቢሲ ዕቅድ በአጠቃላይ በኢትዮጵያ መገናኛ ብዙሃን ስርጭት ውስጥ ወሳኝ የሆነ አስተዋጽኦ ሊያደርግ እንደሚችልም ይጠበቃል። በአገር ውስጥ ያለውን የተገደበ የመናገርና የመረጃ ነፃነት፣ እንዲሁም በስደት ላይ ባለው የኢትዮጵያውያን መገናኛ ብዙሃን ዘንድ የሚታየውን ሙያዊ ጉድለት የሚያግዝ ተጽዕኖ እንደሚፈጥር ይጠበቃል። በብዙ መልኩ ጉድለቱ በግልጽ ለሚታየው የኢትዮጵያ ሚዲያ ችግር የቢቢሲ አስተዋጽኦ በእርግጥም በጉጉት የሚጠበቅ ነገር ነው። ቢቢሲ ብዙሃንን ሊደርስ በሚችል መልኩ ኦሮምኛን በመሰሉ ቋንቋዎች ስርጭቱን ቢያስፋፋ የሚፈጥረውን አዎንታዊ ተጽዕኖ መገመት አይከብድም። መዝገቡ ኃይሉ ለዋዜማ ሬዲዮ